ሻለቃ ዳዊት ወልደ ጊዮርጊስ ለረጅም አመታት በኢትዮጵያ በከፍተኛ ደረጃ አገራቸውን ያገለገሉ ናቸው በአሁኑ ወቅት ደግሞ የአፍሪካ የደህንነትና ምርምር ተቋም ዋና ስራ አስኪያጅ ናቸው ሻለቃ ዳዊት ወልደ ጊዮርጊስ ለታዳሚው ህዝብ ኢትዮጵያ በአሁኑ ወቅት አስጊና አሳሳቢ ችግር ላይ ናት በማለት ንግግራቸውን የጀመሩት እንዲህ በማለት ነበር እኔ የግንቦት ሰባት የፖለቲካ አባል አደለሁም በጠቅላላው ግን የኢትዮጵያን የፖለቲካ ሁኔታ ራቅ በመመልከት በመተቸት በማጠናከር እና ሀሳብ በመስጠት በዛ በኩል ተሳትፎ አረጋለሁኝ። በተለይ ደግሞ በአሁኑ ጊዜ የኢትዮጵያ ሁኔታ ከባድ ችግር ባለበት ወቅት ማናቸውም በእውቀትም ሆነ በቁሳቁስም ሆነ ራስንም ለአንድ ግዳጅ አሳልፎ በመስጠትም ረገድ ሆነ ሁላችንም አቅማችንን የምንወረውርበት ጊዜ ነው ብለን የምናምኑ። ሻለቃ ዳዊት ወልደ ጊዮርጊስ የኢትዮጵያ ሁኔታ እኔ እስከማውቀው ታሪክም እስከሚያስታውሰን ድረስ አሁን ካለችበት አይነት ፈተና ላይ ደርስ አታውቁም ካሉ በኋላ ንግግራቸውን በመቀጠል ዛሬ ኢትዮጵያ ውስጥ ያለው ጥያቄ የነፃነት ጥያቄ አይደለም። የዴሞክራሲ ጥያቄ አይደለም። የፍትህ ጥያቄ አይደለም። የኢትዮጵያ የሕልውና ጥያቄ ነው ዛሬ ያለው። ስለዚህ ሁላችንን የሚያስተባብርበት ወቅት ነው። ሌላ ሁሉ ነገር ተነጋግረን የምንፈታው ነው። ነገር ግን የኢትዮጵያ ሁኔታ የምንደራደርበትም አይደለም፣ ፈተና ላይ ነው። ትልቅ ፈተና ነው። ሻለቃ ዳዊት የኢትዮጵያን አንድነት ለማስከበር አባቶቻችን አማራ፣ ኦሮሞ፣ ሲዳማ፣ ጋምቤላ፣ ወላይታ ወዘተ ሳይሉ ልዩነቶችም ቢኖሩ ለሀገራቸው ለዋላዊነትና ክብር ግን አንድ በመሆን የኢትዮጵያን ነጻነት አስከብረው ኑረዋል፣ ካሉ በኋላ እናንተም በውጭ የምትገኙ በተለይም ወጣቶች የሀገራቸውን ለዋላዊነት ለማስከበር አገራችሁ አሁን ያለችበትን ሁኔታ በመረዳት የቀድሞ አባቶቻችን ጣሊያን ኢትዮጵያን በወረረበት ሰዓት የወሰዱትን እርምጃና አርያ እንድትከተሉ አሳስባለሁ በማለት እንዲህ ሲሉ ገልጸዋል። የጣሊያን ወረራ ጊዜ ጥቁር የሚባለው ሽምቅ ተዋጊዎች ተቋቁሞ ነበረ። ያንን ትግል ለመቀላቀል ከኦክስፎርድ ዩኒቨርሲቲ ይማሩ የነበሩ በኢኮኖሚክስ ግራጅዌት ያደረጉ ለምሳሌ እንደ አቶ ይልማ ደሬሳ፣ እነ ዶክተር አመለወርቅ ወርቅ፣ እነ ቢኒያም ወልደ ሚካኤል፣ ዮሴፍ ወልደ ሚካኤል፣ ሐኪም ወርቅነህ እነዚህ ሁሉ በውጭ ሀገር ትምህርታቸውን ጨርሰው ጠመንጃ አይተው የማያውቁ ሰዎች የራስ ምሩን ጦር ራምበሳንቶ ተቀላቅለው ተዋጉ። ሌላው ተናጋሪ አቶ ብዙነ ጽጌ የግንቦት ሰባት ከፍተኛ የአመራር አባል ሲሆኑ የአቶ አንዳርጋቸው ጽጌ በኢትዮጵያ በእስር ላይ የሚገኙት ወንድም ናቸው። አቶ ብዙነ ጽጌም በበኩላቸው በኢህአዴግ የሚመራው መንግስት ለስድስት ወራት ያወጀውን ጊዜ አዋጅ አስመልክቶ ሲያብራሩ ወንጀለኛ በማድረግ መግደልን፣ መደብደብን፣ ማሰርንና ማዋከብን ህጋዊ ያደረገ አዋጅ ሁሉንም ክልል አይመለከትም፣ ኢሰብአዊና ታይቶ የማይታወቅ አረመናዊ እርምጃ ይላሉ አቶ ብዙነ በንጹሐን ዜጎች ላይ በመውሰድ ላይ ይገኛል። ይህ ድርጊት ለዓለም ማህበረሰብ እንዳይታወቅ ቅም ደግሞ የኢንተርኔት አገልግሎትን በሙሉ ዝግ አድርገዋል ካሉ በኋላ በስብሰባው ውስጥ ታዳሚ የነበሩትን ወጣቶችን በዚህ ትግል ላይ ተካፋይ እንዲሆኑ ጥሪ በማቅረብ ጉባኤው ተፈጽሟል። ድል ነሳው ጌታነክ ለዶቸ ቬለ ሬዲዮ ለንደን